ኢትዮጵያ ውስጥ ባለፉት ጥቂት ወራት በኦሮሚያ ክልል እየታየ ካለው ሁኔታ ጋር በተያያዘ የዩናይትድ ስቴትስ መንግሥት ተጨባጭ እርምጃ እንዲወስድ የጠየቁ የሕግ መወሰኛ ምክር ቤት ተገኝተው ማብራሪያ የሰጡ የዩናይት ስቴትስ ውስጥ የሚኖሩ የኦሮሞ ማህበረሰብ አባላት ዛሬ በቀደም ብዬ እንደጠቀምኩት በአሜሪካ ኮንግሬስ ወይም የሕግ መወሰኛ ምክር ቤት ተገኝተው ማብራሪያ ሰጥተዋል። ሰለሞን አባተ በስፍራው ተገኝቶ ተከታትሎታል። በህግ መምሪያው ወይም በዩናይትድ ስቴትስ ኮንግረስ ሬበርን ህንፃ ውስጥ በተካሄደው ስነ ስርዓት ላይ የተገኙትና ማብራሪያ የሰጡት የአምነስቲ ኢንተርናሽናል ዩኤስኤ የአሜሪካው ቢሮ ማለት ነው ዋና ዳይሬክተር አዶቴ አኩወይ እስካሁን ባሉ ግጭቶች ኦሮሚያ ውስጥ በተቃውሞ እንቅስቃሴ ከአራት መቶ ሰው በላይ ተገድሏል፣ በሺዎች የሚቆጠሩ ታስረዋል፣ ቤቶችና የንግድ ስራዎች ወድመዋል ብለዋል። ባለፈው ዓመትም በ2006 ዓመተ ምሕረት ማለት ነው ተመሳሳይ እንቅስቃሴዎች ተደርገው በደረሰው ጉዳት ላይ ምርመራ አለመካሄዱን አኩዌ ያመልክተዋል። ከአሁኑ የኦሮሚያ ተቃውሞ በፊት በኮንሶና በአማራ ክልል የኃይል እርምጃዎች መወሰዳቸውን ተናግረዋል። ከአራት ዓመታት በፊትም በሙስሊም ማኅበረሰብ አባላት ላይ ተመሳሳይ አድራጎት መፈጸሙን አኩዌይ አስታውሰዋል። እነዚህ ለጊዜው የምናውቃቸው የኃይል እርምጃ የተወሰደባቸው አጋጣሚዎች ናቸው። ሀገሪቱ ዝግ በመሆኗ ምክንያት ከዚህ የበለጠ ብዙ እርምጃ ሊኖር እንደሚችልም እንገምታለን። በዚህ አሁን ባለንበት ጊዜም ቢሆን በኃይል የማፈን አካሄድ መኖሩን እንገነዘባለን። ኢትዮጵያ ውስጥ እየተካሄደ ያለው አፈና አሉ። የአሜሪካው አምነስቲ ኢንተርናሽናል ዋና ዳይሬክተር አኮይ ሀሳብን የመግለጽ ነጻነትን ማጥፋትንም እንደሚያካትት፣ ጋዜጠኞች፣ የተቃዋሚ ፓርቲዎች መሪዎች ኢላማ መደረጋቸውንም አመልክተዋል። የኢትዮጵያ መንግስት ለውጥን የሚጠይቁ መንግስቱን የሚወቅሱ ሰላማዊ ተቃውሞዎችን በሽብር ፈጣሪነት እንደሚከስም አመልክተዋል። በአሁኑ ጊዜ በሽብር ፈጠራ ተከሰው እስር ቤት ውስጥ የሚገኙ ጋዜጠኞችና የተቃዋሚዎች መሪዎችን በስም እየጠሩ ተናግረዋል አኮይ የመገናኛ ብዙሃንና የመረጃ ነጻነት አዋጅና የተከተሉ የኢንተርኔትን ነጻነት የሚገድቡና ሌሎችም ህግጋትና መመሪያዎችን ዘርዝረዋል። ምናልባት በ2002 ዓ ም ስለወጡት ጸረ ሽብር አዋጅና የሲቪክ ማህበራት አዋጅ ታስታውሶ ይሆናል። እነዚህ ሁለቱም አዋጆች ህብረተሰቡን ለመጫንና ተቃውሞውን ለማፈን ተግባር ውለዋል። የስቃይ አያያዞች እንደሚፈጸሙም ተጠርጣሪዎችን በግድ ለማሳመን ጥረት እንደሚደረግም ተናግረዋል። የአምነስቲው ዳይሬክተር ማብራሪያ ከሰጡት መካከል አንዷ የኦክላንድ ኢንስቲትዩት መስራችና ዋና ዳይሬክተር አኑራት አሚታል ኢትዮጵያ ውስጥ እስካሁን መሬታቸውን በኢንቨስትመንት ስም የተነጠቁ ያሏቸው ከአንድ ነጥብ አምስት ሚሊዮን በላይ ዜጎች ከነባር ይዞታዎቻቸው ላይ ተፈናቅለዋል ብለዋል። በኢትዮጵያ አቆጣጠር በሁለት ሺህ እና በሁለት ሺህ አንድ ዓ ም የኢትዮጵያ መንግስት በሚሊዮኖች ሄክታሮች የሚገመት ስፋት ያለው መሬት ለውጭ ኢንቨስተሮች መስጠቱን ተናግረዋል። ሰፊ ንግግር ያደረጉት አኑራዳ ሚታል ሲናገሩ ዛሬ እንኳ የኢትዮጵያን ኤምባሲ ዌብሳይት ብትመለከቱ ከ11 ሚሊዮን ሄክታር በላይ መሬት ለኢንቨስትመንት ክፍት መሆኑን እንደሚናገር ታገኛላችሁ ብለዋል። የኢህአደግ የፖለቲካ አገዛዝ አሉ ሚታል፣ የሰብአዊ መብቶች ረገጣዎችን ያለ ጥርጥር ማስከተሉን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እና የዓለም ዓለም አቀፍ የተራድኦ ድርጅቱ ሰነዶች ይናገራሉ ብለዋል። የአዘጋጆቹን በዩናይትድ ስቴትስ የኦሮሞ ማኅበረሰብ ዝርዝር ማብራሪያ የተናገረው የኦፕራይድ ዶት ኮም ኤዲተር ሞሐመድ አዴሞ ኦሮሚያ ውስጥ ተፈጽመዋል የተባሉትን ጥቃቶችና ጉዳቶች በዝርዝር ተናግሯል። የተወካዮች ምክር ቤቱ አባል እንደራሴ ኬት ኤሊሰን ኢትዮጵያ የዩናይትድ ስቴትስ ቁልፍ አጋር መሆኗን አመልክተው በኦሮሚያ እየተፈጠረ ያለው ሁኔታ ግን እንደሚያሳስባቸው ተናግረዋል። እንደገና በዚህ ጊዜ ከዚህ ማህበረሰብ ጋር በድጋፍ እንደምቆም ልገልጠው እወዳለሁ። መራጮቼ የሆኑና መሰረታቸው ኢትዮጵያ የሆነውን የኦሮሞ ማህበረሰብ በመደገፍና የውይይቱም ተካፋይ በመሆኔ በጣም ደስ ይለኛል። ይህ በኢትዮጵያ ስላለው የሰብአዊ መብት ጥሰት ቀውስ እንዳወሳ አድርጎኛል። አዎ። በኢትዮጵያ የሰብአዊ መብት ጥሰት ቀውስ አለ። ኤሊሰን አክለውም በኢትዮጵያና በዩናይትድ ስቴትስ መካከል ያለውን ግንኙነት አስፈላጊነት አመልክተዋል። ኢትዮጵያ ለዩናይትድ ስቴትስ ጠቃሚ የጂኦ ፖለቲካ ሸሪክ ሆና ቆይታለች። ይህ የማይካድ እውነት ነው። ሆኖም የኢትዮጵያ መንግስት በተለይም በአሁኑ ወቅት ተማሪዎች፣ ጋዜጠኞች፣ የኢንተርኔት ብሎገሮችን፣ የተቃዋሚ ፓርቲ አባላት አሸባሪ ሳይሆኑ በአሸባሪነት እየወነጀለ የሚያስራቸው በሀገሪቱ ውስጥ ወደ ከፍተኛ አለመረጋጋት እንደሚያመራ የሚጠበቅ ነው እና ኢትዮጵያ ወዳጅ ሀገር ስለሆነች ብቻ የሰብአዊ መብቶችን እየረገጠች ዝም ብለን ማየት አለብን ማለት አይደለም። እንደራሴ ራሴ ኤሊሰን በምስራቅ አፍሪቃ አካባቢ የተከሰተውን ድርቅ This crackdown comes as Ethiopians are facing one of the worst food prices in its history. And I know that the gulf that the horn has experienced tremendous drought. And when you couple with ይህ አፈና የተከሰተው አገሪቱ በታሪኳ አይታው የማታውቀው የምግብ እጥረት በደረሰበት ወቅት ነው። አጠቃላይ የአፍሪካ ቀንድ በከፍተኛ ድርቅ እየተመታም እንደተመታም አውቃለሁ። ድርቅ ላይ የፖለቲካ ጭቆና ሲጨመርበት ቸነፈር ያስከትላል። እኛም አሁን እንደ ፖለቲካ ባላንጣ ነው የምንታየው። በአሁኑ ዘመን የፖለቲካ ጭቆና ቸል ብለን ማለፍ አይገባም። ነጻነት ሊኖር ይገባል። ኢትዮጵያ ውስጥ ያለውን ሁኔታ በተለይም የኦሮሚያን ሁኔታ አስመልክቶ ሁሉም ሰው ድምፁን እንዲያሰማ እንደ ራሴ አሊሳን አሳስበዋል። የእኔ መስሪያ ቤት በኢትዮጵያ ስላለው የሰብአዊ መብቶች ጥሰት ይፋ ለማድረግ የቻለውን ሁሉ ያደርጋል። በግልጽ ለመናገር የቻልነውም ኦሮሞ መራጮቻችን በትውልድ አገራቸው የሚካሄደውን በግልጽ ስለነገሩን ነው። ቀደም ሲል ተናግረው የነበሩት የኦክላንድ ኢንስቲትዩት መስራችና ዋና ዳይሬክተር አኑራድሃ ሚታል የኢትዮጵያ መንግስት እያደረገ ያለውን አይነት አድራጎት ያደርግ ዘንድ አንድ ጓደኛ ለጓደኛው አይመክረውም ብለው ነበረ። ንግግራቸውን ሲጨርሱ አድማጮች ይህ በዩናይትድ ስቴትስ ውስጥ የሚኖሩ የኦሮሞ ማህበረሰብ አባላት የዛሬው ለአሜሪካ ፖለቲካ ድምፃቸውን የማሰማት ስነ ስርዓት አሁንም እንደቀጠለ ሲሆን ከተወካዮች ምክር ቤቱ እስከ ዋይት ሃውስ ቤተ መንግስት የሚዘልቅ ሰላማዊ ሰልፍ በፔንሲልቬኒያ ጎዳና ላይ ወደ ሶስትና አራት ኪሎ ሜትር የሚሆን ርቀት ያለው መንገድ ነው። ሰልፍ እያደረጉ ነው። ሰላማዊ ሰልፍ እየተደረገ ነው ያለው በሰልፉ መካከል ባልደረባዬ ሶራ አለክ ይገኛል። መስመር ላይ ይዤዋለሁኝ። ሶራን ሶራ ትሰማኛለህ? እሰማለሁ ሰለሞን፣ እንደምን አልክ ደህና ነህ? ከተወካዮች ምክር ቤት ከተለያየን በኋላ ምንድነው እየተከናወነ ያለው በአሁኑ ሰዓት? እንግዲህ እየተከናወነ ያለው አሁን ሰልፈኞቹ ካፒቶል ወደ ፔንሲልቬኒያ መንገድን ወይንም ደግሞ ፔንሲልቬኒያ ጎዳናን ይዞ ወደ ዋይት ሃውስ እያመሩ ናቸው። አሁን መሃል መንገድ አልፎ ላፍያድ ፓርክ ወደሚባለው ቦታ እያመሩ ናቸው። በሶስት እና አራት ቦታ ተከፍሎ ተከፋፍሎ ነው የሚሄዱት። ድምጻቸውን እያሰሙ ነው። እንግዲህ ያሉ የተለያዩ መፈክሮችን ያሰማሉ። ፊት ለፊታቸው ሞተር ሳይክል መኪና የተለያዩ ፎቶዎች ያሉ መኪናዎች ይታዩኛል። ሌላው የፖሊስ መኪና ፊት ለፊታቸው አለ። ሞተር ሳይክል የያዙ ፖሊሶች አሉ። በጎናቸው በአጠገባቸው እያለፉ ናቸው እንግዲህ ያሉት። አሁን ፐንስልቫኒያ መንገድ ላይ ነው ያሉት። አሁን ላፋየት ፓርክ የምትለኝ የዋይት ሀውስ ቤተ መንግስት ደጅ ላይ ማለት ነው። ወደዛ እየቀረቡ ነው ያሉት። እዛ ነው ማብቂያው። ሰልፉ ተከፍሎ ነው የሚሄዱት። አንደኛው እዛ ደርሰዋል። ሌላው እንግዲህ ገና አንድ ሁለት ሶስት ይቀራቸዋል። አሉ እየመጡ ናቸው። ሶራ ከተያዙት መፈክሮች መካከል የሚታዩ አሉ፣ በአጠገብ አሉ። ምንድነው በብዛት የምሉት ምንድነው? ኦሮሚያ ውስጥ እንግዲህ ያይቁም አፈና አይቁም የጅምላ እስራት ይቁም የታሰሩ የፖለቲካ እስረኞች ይፈቱ፣ አቶ በቀለ ገርባ እና የሌሎች እስረኞች ይፈቱ የሚሉ መፈክሮችን ይዘዋል። ሀሽታግ ኦሮሞ ፕሮሰስ የሚል ደግሞ በእንግሊዝኛ የተጻፈ በብዛት በእንግሊዝኛ የተጻፉ እና የተለያዩ ስቴቶች ወይም ደግሞ ክፍለ ሀገራት የተለያዩ ስቴቶች ይገኙበታል። የተለያዩ ባንዲራዎች ይታዩኛል። እንዲህ ይሄ ነው እንግዲህ በብዛት የያዟቸው መፈክሮች እነዚህ ናቸው። አመሰግናለሁኝ ሶራ። እንግዲህ በተጨማሪም ዛሬ ያለውን ክንዋኔና ከአሁን በኋላ የሚቀረውንም አስመልክቶ በነገ ዘገባችን እንመለሳለን። አመሰግናለሁኝ። ለዘገባ አመሰግናለሁ ሶራ። አሁን የገለጸው ሀሽታግ ኦሮሞ ፕሮቴስት ከጠዋት ጀምሮ ንግግር ሲደረግበት የነበረ ሀሽታግ ነው። በነገራችን ላይ በዚሁ ስነ ስርአት ላይ ጠቅላይ ሚኒስትሩ የተፈጠረውን ሁኔታ አምነው ይቅርታ ቢጠይቁም በተጨባጭ የተወሰደ እርምጃ እስካሁን ድረስ የለም ሰዎችም አሁን አሁንም እየታሰሩ ነው የታሰሩ የፖለቲካ መሪዎች አልተፈቱም ብለዋል በዛሬው ዕለት ማብራሪያ የሰጡት ተሳታፊዎች የአዲስ አበባ ማስተር ፕላን መቆሙ ቢነገርም ህግ በፓርላማ ወጥቶ እንዲሰረዝ አልተደረገም የሚሉም አሉ ኦሮምኛ ፌዴራል የስራ ቋንቋ እንዲሆንም እስካሁን ድረስ ባለመደረጉ የኦሮሞ ልጆች በፌዴራል መስሪያ ቤቶች ውስጥ ስራ በፍጥነት ማግኘት እንዳይችሉ ሁኔታዎች ተፈጥረዋል ሲሉም ተናግረዋል። ክቡራትና ክቡራን አድማጮች፣ ቀደም ሲል እንደገለጽኩት የቀጣይ ሁኔታዎችን በነገ ምሽት ዘገባችን ይዘን እንቀርባለን። ሰሎሞን አባተ ነኝ ከዋሽንግተን